صفاء في لا

መጋቢ ሀዲስ ብሩክ ተስፋዬ በሜልበርን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ስብከተ ወንጌል ኃላፊ በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን እኔም አመሰግናለሁ ማርታ ስለቀበሽኝ አመሰግናለሁ እግዚአብሔር ያክብረልኝ ያለንበት ሳምንት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ እንዲሁም ደግሞ በዚህ በምስራቅ ኦርቶዶክሳውያን ዘንድ ለየት ያለ ሳምንት ነው። ህማማት በመባል ይታወቃል። ይሄ ሳምንት ከሌሎቹ ለየት ያለበት ምክንያቱ ምንድን ነው? ህማማትስ የተባለበት ምክንያቱ ምንድን ነበር? በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት የምንለው እውነት ነው እንዳልሽው፣ ኦሪየንታል ኦርቶዶክስ አብያተ ክርስቲያናትና እንደዚሁ ምስራቃውያን ኦርቶዶክስ የሚባሉት የሚያከብሩታል። ጠቅላይ ኦርቶዶክስ በሚል ስም የሚጠሩት አብያተ ክርስቲያናት ሁሉ ያስቡታል። ይልቁንም ግን በዚህ በኢትዮጵያ ያለው ሰሙነ ሕማማት ግን ከሁሉም ኦርቶዶክሳውያን የተለየ ነው። ሕማማት ማለት የመከራ ሳምንት ማለት ነው። ሕማም ማለት በሌላ ቋንቋ በሽታ ነው። ግን የበሽታ ሳምንት ብለን አንጠራው፣ የመከራ ሳምንት ነው። ምን ጸዋትወ መከራ የተቀበለበት የመድኃኒታችን ኢየሱስ ክርስቶስ። ለዚህ ነው ሕማማት የምንለው እንጂ እሱ መከራው የተቀበለበት ለማስታወስ ነው። በዚህ ሳምንት ውስጥ በዓመት ውስጥ ካሉት ሳምንታት ይሄ ሳምንት በጣም የተለየ ነው። ያለፈው ሳምንት የነበረ ሰኞ ሰኞ ነች፣ ምንም ትርጉም የላትም። ማክሰኞ ማክሰኞነት እለት ነች እንጂ ምንም ትርጉም የላትም። ይህች ሳምንት ግን እያንዳንዷ ቀን የራሱ የሆነ ትርጉም አለው። የድሮ አባቶች በደንብ አድርገው ቀምረው ከመጽሐፍ ቅዱስ በተለይ ከሩአይቱ ወንጌላውያን ቀምረው አስቀምጠውልናል። በእያንዳንዱ ምን እንደተደረገ ግብረ ሕማማት በተባለው ትልቅ መጽሐፍ አለ። በዚያ ውስጥ በሰዓት በሰዓት ተከፋፍለው በእያንዳንዷ ቀን የተደረገችውን በሶስት ሰዓት በስድስት ሰዓት በዘጠኝ ሰዓት በአስራ አንድ ሰዓት ነግህ፣ እንደዚሁ ብለው ቀምረው አስቀምጠውታል። እና እንደ በአጭሩ ለማየት ካስፈለገ ከእሁድ ነው የሚጀምረው። ሰሙነ ሕማማት ከሆሳዕና ነው የሚጀምረው። ሆሳዕና ማለት የዕብራይስጥ ቃል ነው። አሁን አድን አሁንና አድን ማለት ነው። ያ ደግሞ የብሉይ ኪዳን የኢየሱስ ክርስቶስ እንዲመጣላቸው ሲጸልዩት የነበረ በመዝሙረ ዳዊትም ተጽፏል ቃሉ። ግን በዚያ ሰዓት አልመጣም ነበረ። ያው እሱ በፈቀደው ጊዜ መጣ። ከዚያ በኋላ ወደ ኢየሩሳሌም የመጣበትን ጉዳይ ነው እና ወደ ኢየሩሳሌም ከተማ ሲሄድ እነዚህ ትንቢቱን የሚያውቁት መሲህ እንደሚመጣ የወሳአና ተብሎ ሊዘመርለት የሚገባ መሲህ እንደሚመጣ ትንቢት የሚያውቁት ሰዎች ዳር ቆመው መዘመር ሲገባቸው ወሳአና እያሉ ዳር ቆመው፣ በተለይ ህፃናት መንፈስ ቅዱስ መዝሙር ጥናት ሳያደርጉ መንፈስ ቅዱስ ገልጸላቸው ወሳአና ለወንደ ዳዊት እያሉ እየዘመሩ የሰሌን ዘንባባ ይዘው ወደ ኢየሩሳሌም እያጀቡት የገባበት ነው። እሁድ ወሳአና ብለን የምናስበው ከዛ በኋላ ወደ ሰኞ ስንሄድ ሁለት ነገሮች ናቸው የተደረጉ። በሰኞ እለት አንደኛ ቤተ መቅደሱ የነበሩ ነጋዴዎች ያባረረበት ነው። ቤቴሰ ቤተ ጸሎት ይሰመይ አንተ መሰረሰች መወብ አትፈያት ብሎ ቤቴ የጸሎት ቤት ነው የሚባለው እውነት ነው። የእግዚአብሔር ቤት የጸሎት ቤት ነው፣ የአምልኮ ቤት ነው። እነሱ ግን ይህንን ምስጢር ያልገባቸው ለጥቅማቸው ሲሉ ይዛ መለወጫና መሸጫ አድርገውት ሲትሸጭና ስትለውጭ ደግሞ ማታለል አለ ያለገዛ ሽሆነ ይህን አልገዝ ቻለሁ ይህን አለ ምሸጠ እያል በቃ ማጭበርበር የሚደረግበት ነው። እና ይህንን ወገፍታ ማዕዳት ሆም ለመወልጣን ይላል በቃ ወንበራቸውን ገልብጦ እነዚህ መሸጠቱም ሙሉ አባረራቸው ከመቅደሱ። ሌላው ሁለተኛው ሰኞ ዕለት ፍሬ አልባ በለስ የሆነች የተረገመችበት ነው። ከዚያ ከኢየሩሳሌም ተመልሰው ሲሄዱ በሩቅ አይቶ ፍሬ እንዳላ ጠጠሏ ለምልሞ ስለነበረ ፍሬ እናገኝባታለን ብለው ሄዱ። እሱ በመለኮቱ ያውቃታል ፍሬ እንደሌላት ግን፣ በተስዊቱ ሄዶ ሲያይ ፍሬ የላትም። ፍሬ ለዘላለም አይገኝብሽ ብሎ ረገማት እና ደረቀች ይላል ወንጌሉ። ይህም እንዲሁ በአጭሩ ስንመለከተው፣ ያቺ በለስ ዘቪየ ቤተ እስራኤል እምንቱ ይላል ቅዱስ ያሬድ። በለስ የተባለው ቤተ እስራኤል። ቤተ እስራኤል ማለት ደግሞ እኛ እስራኤል ዘነፍስ ተብለን እንጠራለን። እስራኤል ዘነፍስ ሆነን አሁንም ፍሬ ይፈልጋል ከኛ። በገላትያ መራፍ አምስት ላይ ማንም ክርስቲያን ጳጳስም ይሁን ምዕመንም ይሁን ማንኛውም ክርስቲያን በክርስቶስ የሚያምን ሁሉ የሚያፈራቸው ዘጠኝ ፍሬዎች የመንፈስ ፍሬዎች አሉ። እነዚያን ፍሬዎች ሊፈልግ ጌታ ወደ እኛ አሁንም ይመጣል። እነዛ ፍሬዎች በሕይወታችን ውስጥ ከሌሉ፣ ከፍቅር ነው የሚጀምረው፣ ሁሉንም ሰው መውደድ አካባቢ ሳይለዩ ቋንቋን ሳይለዩ ሁሉ እኩልነት መውደድ። ይቀጥላል ሰላም ፍቅር፣ ደስታ እያለ ይሄዳልና አሁን ለመዘርዘር ጊዜ ስለሌለን ነው እነሱ። እነዚህን ፍሬዎች ማፍራት ያልቻለ ክርስቲያን እንዲሁ ዝም ብሎ ነጠላ ለብሶ ቢመላለስ ትርጉም የለው፣ በህይወቱ ሊታዩ ይገባል። ጌታ ከእያንዳንዱ ምዕመን፣ ከቄሱም፣ ከዲያቆንም ከጳጳሱም ጭምር የሚፈልጋቸው ፍሬዎች ናቸው። እነዚያን ፍሬዎች ከእያንዳንዳችን ህይወት ካጣ በበለሲቱ ላይ የደረሰው እርግማን በእኛም ላይ ይደርሳል። በጊዜው እንኳን እንደ በለሲቱ ባንደርቅ፣ ነገር ግን መንፈሳዊ ድርቀት የሚባል አለ። የማይታይ በሰዎች የማይታይ መንፈሳዊ ድርቀት የሚባል አለ። የመንፈሳዊ ድርቀቱ ምልክቱ ተስፋ መቁረጥ፣ ታነቅ ታነቅ የሚል እንደዚህ አይነት ስሜት የሚሰማን ካለ ከምሳዊ ድርቀት አጋጥሞናል። መንፈስ አላፈራን ይሄ መንፈስ ፍሬ አላፈራንም ማለት ነው እና ላለመረገም የመንፈስ ፍሬዎቹን በአግባቡና በወቅቱ ልናፈራ ይገባል ነው። በዕለተ ሰሉስ ወይም ማክሰኞ የሚባለው እንደዚሁ ማቴዎስ ምዕራፍ ሀያ አራት እና ሀያ አምስት ያለውን በሙሉ ያስተማረበት ነው በደብረ ዘይት ቦታ ሆኖ በደብረ ዘይት ተራራ ሆኖ ማቴዎስ 24 ና 25 እነዚህ አሁን ብዙ ናቸው። አሁን መዘርዘር አንችልም። ስለ ዓለም ምጽአት ምልክቶች አሁን የምናያቸው በዓለማችን ላይ ያሉ ምልክቶች ያኔ የተናገረበት ዕለት ነው። ስለ ቤተ መቅደስ መፍራስ በሰባ ዓመተ ምህረት እንደፈረሰች ከዚያ በኋላ እሱ በተናገሩት ትንቢት መሰረት ስለ አስሩ ደናግል ምሳሌ፣ ስለ መክሊት ያንን ሁሉ ትምህርት በእለተ ሰሉስ ያስተማረበት ይህንን ለማስታወስ ነው በስግደት የምናስበው ማለት ነው። አራተኛው ወደ ረቡዕ ነው የምንሄደው ወይም ሮብ፣ ረቡዕ በግዕዙ ረቡዕ የሚለው በአማርኛ ደግሞ፣ በዚህ ዕለትም አራት ነገሮች ተደርገዋል። እነሱም አንደኛው የአይሁድ ቤተ ክህነት ባለስልጣኖች ጌታን ለመስቀል የተማከሩበት ምክረ አይሁድ የተፈጸመበት በዚህ ምክንያት ሮብ የምንጾመው ያንን ምክር ለማስታወስ ነው። አይሁድ በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ምክር ሞቱን የተማከሩበት ዕለት ለማስታወስ ሮብ እንጾማለን እና ያንን አንድ ነው። ሁለተኛ ማርያም እንተ እፍረት የምትባል የጌታችንን እግር በውድ ሽቶ ሶስት መቶ ዲናር የሚያወጣ ሽቶ ገዝታ እግሩን ያበሰችበት ዕለት ነው። እንደዚሁም ደግሞ ይሁዳ ጌታችንን በሰላሳ ብር አሳልፎ የሰጠበት ይቺ ሰላሳ ብር ያቺ ሙዳየ ምጽዋት ጠባቂ ስለነበረ ገንዘብ ያሽ ስለነበረ ያቺ ያመጣችው ሽቱ ቢሸጥ ኑሮ ሶስት መቶ ዲናር ያወጣ ነበር። ከሶስት መቶ ዲናር ደግሞ ይሁዳ ስንት ይደርሰው ነበር? ከመቶ አስር ሰላሳ ዲናር ይደርሰው ነበር። አሁን ያቺ ዲናር ስለቀረችበት ወደ ካህናት አይሁድ ሂዶ የምትፈልጉትን ሰው ላሳያችሁ፣ ላስይዛችሁ እና መንሰጥ ስራት ሲላቸው ምን ሶስት መቶ ቢላቸው ይሰጡት ነበር። ግን እሱ ያችን የቀረችውን ለመካካስ ብሎ ሰላሳ ላቸው ሰላሳ ሰጡት። በሰላሳ ብር ጌታውን አሳልፎ ሰጠው። ከዚህ ሳምንት ውስጥ እንግዲህ እስከ ሮቦ ያለውን ካየን ጸሎተ ሐሙስ ከነዚህ ቀናቶች ስ ለየት የሚያደርገው ምንድን ነው? ጸሎተ ሐሙስ ከነዚህ ቀናት በጣም ይለያል። የሚለይበት ምክንያት ምንድን ነው? አሁን በሐዲስ ኪዳን ያለን ሰዎች ሐዲስ ኪዳን ብለን የምንጠራው የምንከተለው የተመሰረተበት ዕለት ነው። በዚህ ዕለት ብዙ ነገሮች ናቸው የተደረጉ። አምስት ነገሮች ናቸው በዕለት ሐሙስ የተደረጉ። አንደኛው ጌታችን መረጣቸው። ኢየሱስ ክርስቶስ በዓለ ፋሲካ የተባለው የአይሁድ በዓል ያከበረበት ዕለት ነው። የመጨረሻ ነው። በቃ ሊያሳልፋት ስለሆነ በሌላ ፋሲካ ስለምትቀየር ያከበረበት ነው። ሁለተኛው ደግሞ የሐዋርያትን እግር ያጠበበት ነው። ጌታ ሆኖ እያለ ሐዋርያትን እግር አጠበ። አንተ ምን ከመዝግበሩ ለቤት ቅሙ አላቸው። እናንተም እንዲሁ አድርጉ። መከባበር ሪስፔክት ነው የሚያሳየው እግር ማጠብ ማለት በቃ አንተ ከኔ ትሻላለህ አንዱን የሌላው ሪስፔክት መስጠት እንዳለበት የሚያሳይ ነው። ሌላው ስርዓተ ቁርባን ትልቁ በቃ አዲስ ኪዳን የቅዱስ ቁርባን ነው የምንለው። ሁሉንም ነገር ካጠናቀቀ በኋላ ቅዱስ ቁርባን የሰራበት ነው፣ የደነገገበት ነው። ከዛ ጊዜ ጀምሮ ነው እስካሁን ድረስ ሁሌ ቤተክርስቲያናችን የኢየሱስ ክርስቶስን ቅዱስ ቁርባን የምትፈትተውና የምትቆርበው የምታቀብለው። ስለዚህ ያ የተመሰረተበት እለት ነው፣ በጣም ትልቅ ዕለት ነው። በእውነት በጣም ትልቅ ዕለት ነው። ከስቅለቱ በኋላ ነ የምንቀበለው ግን ከስቅለቱ በፊት ነው የደነገቀው። ምክንያቱም ከስቅለቱ በኋላ ስለሚሞት ከዚያ በፊት አሳይቶ ቅዱስ ቁርባኑን ሰጥቶናል ማለት ነው። ስለዚህ የሚያሳዝንሽ ነገር ማለት እንዲ ያ ቁርባን ለሁሉ ሁሉም ሰው ነው የተሰጠው። ሌሎች ኦርቶዶክሳውያን ቤተ ክርስቲያናት ሁሉም አማንያን ተከታያቸው ነው የሚቆርበው። በቃ ቆራቢና ያልቆረበ የሚባል ሰው የለም በሁሉም። በቃ እኛ ሀገር ነው ችግሩ በቃ ገና መጽሐፍ ቅዱስ በደንብ ስላልገባን ነው ምልክቱ ይሄ እንጂ ቆራቢና ያልቆረበ ክርስቲያን ተብሎ በሁለት የሚከፈል ክርስቲያን የለም። በክርስቶስ የሚያምን ሰው የክርስቶስን ስጋ ወደመቀበልበት ምክንያት የለም። ሳያ ያመነ ክርስቶስ እሶ ፊት ሳራ ያመንኩኝ እሶ ፊት የቀበለሃለው እኮ ነው ምስክርነቱ። ስለዚህ እንዳለመታደለው ነው። ግን ብዙ ቆራቤ ቆረብ ሲባል ገና ነኝ የሚባልበት ጊዜ አለ። እሱ እንግዲህ ስለ ቁርባን በሰፊው ምናልባት ጊዜ ካለበላ ጊዜ እንመለስበት ይሆናል። ሌላው በዕለተ ሐሙስ፣ ጌታችን መራንዳችን ኢየሱስ ክርስቶስ ያደረገው ከመሸ በኋላ በይሁዳ ጠቋሚነት ተያዘ። የተያዘበት ዕለት ነው። ወደ ማታ አካባቢ የተያዘበት ዕለት ነው። አይሁድ ያዙት። ከዛን ጊዜ ጀምረው ከዚያ በፊት ጸሎት በጌቴሴማኒ ሲጸልይ ነበረ። ከዚያ በኋላ መጥተው በይሁዳ ጠቋሚነት ያዙት። ከተያዘ በኋላ እንግዲህ ወደ አርብ ነው የምንሄደው። ሄደው ማታ ተይዞ ሲገረፍ አደረ። አርብም እንደምታቂው፣ ማንም ሰው እንደሚያውቀው ቀኑን ሙሉ ሲሰቃይ ነው አለው። ደርሳነ ማየው የተባለ አንድ የቤተክርስቲያን መጽሐፍ ከስድስት ሺህ ስድስት መቶ ስድሳ ስድስት ጊዜ እንደተገረፈ ያንን መለኮት የተዋሃደው አካል ስለሆነ እንጂ እኔ ብሆን በአንድ ጥፊ ነው መወድቀው። ማንም የሚችለው አይደለም። የአይሁድ ግርፋት ማንም የሚችለው አይደለም። በትንሽ እኳ ተንጭ ፓሽን ኦፍ ክራይስት የተባለው ፊልም እኳ ስንመለከት እንዲሁ ምን ያህል አሰቃቂ እንደሆነ እናያለን። ኢየሱስ ክርስቶስ ከዚያ በላይ ነው፣ ከዚያ በላይ ነው። መከራ የተቀበሉ ልትገልጸው ምን መግለጽ አይቻልም የተቀበለው መከራ በቃላት በአንድ ህይወት መግለጽ አይቻልም በፊልም መስራትም አይቻልም እና ያንን ሁሉ ለምን አደረገ ብንል ያንን ካላደረገ አዳም ነፃ ሊያወጣው ያንን መሰቀል ነበረበት አዳም ሳይሰቀል ማዳን አይችልም ነበር ወይ የሚል ጥያቄዎች ይነሳሉ አይችልም የማይችለው ለምንድን ነው የተፈረደው ፍርድ የሞት ፍርድ ነው ያ የሚሞተው ደግሞ ንጹህ ሰው ነው መሞት ያለበት ለአዳም በደል ምክንያቱም ሞትን ትሞታለህ ስለተባለ ያንን መሞት የሚችል ሰው ደግሞ አልተገኘም ከብሉይ ኪዳን አንድም ሰው አልተገኘም። በዚያ ሰዓትም አልተገኘም። መላእክትም ሥጋ የላቸውም አይሞቱም። ስለዚህ ንጹሕ ባህሪ የሆነ አንድ አካል መሞት ስለነበረበት ክብሬ ምስጋና ለስሙ ይሁንና፣ ስለኛ ሲል እሱ ሞቶ እኛ ሊያድነን፣ እሱ ተሰቃይቶ እኛ ሊያሳርፈን ዕለተ ዓርብ ሞተ እና ቅዱሳን አረፉ ነው የምንለው። ኢየሱስ ክርስቶስ ግን ሞተ ነው የምንለው። ምክንያቱ እኛን ኃጢያ ተሸክሞ ስለሞተ ማለት ነው። ኃጢአተኛ ነው ሞት የሚባለው እና ጻድቅ ግን አረፈ ነው የሚባለው ኢየሱስ ግን ለእኛ ሲል ስለሞተ ነው ሞተ አረፈ እንለው ሞተ ነው የምንለው። እዛ በኋላ ወደ መቀብር በአካለ ነፍስ ሄዶ በመቀ በሲኦል ማለት ነው። እዚያም የነበሩ ነብሳት አወጣቸው። ቅዱስ ጴጥሮስ እንደነገረን ወደ ገነት መለሳቸው። ከዚያ ቀዳሜ ያው ቅዳሜ ስዑር የምትባለው ሰይጣን የተሻረባት ዲያብሎስ ስልጣኑ የተሻረባት ስለሆነች ምትጾም ማትጾም የነበረች ደግሞ በመጾም በማክፈል ስለተሻረ ቅዳሜ ስዑር ተብላለች። ከዛ መጨረሻ ትንሳኤ ብርሃነ ትንሳኤ ነው። ማንንም ከዛ በፊት ሰዎች ተነስተዋል ከመቃብር ግን አስነሽ ነበራቸው። እሱ ግን ማንም አስነሽ አያስፈልገውም። አምላክ ወደ ወልድ አምላክ ስለሆነ በራሱ ስልጣን ተነስቶ አምላክነቱን አረጋግጧል። ይሄ ነው እንግዲህ ባይነሳ ኑሮ የምናምነው ክርስትና ባልነበረንም ኑሮ፣ ቢኖረንም የሚያሳፍር በሆነ ኑሮ። በቃ ሌሎች እንደ ሌሎች የሃይማኖት መስራቾች ዝም ብሎ አጥንታቸው እዛ በሱሱ ስጋቸው በሱ ያለው ምንም የተለየ ነገር አይኖርም ነበር። እና እኛ የምንኮራው ጌታችን ብለን አፋችን ሞልተን የምንመሰክርለት አባቶቻችንም ሰማዕትነት የተቀበሉበት እንዲህ አይነት አምላክ ስለሆነ ነው። እና በአጭሩ ይህንን ይመስላል ማለት ነው። መጋቢ ሐዲስ ብሩክ ተስፋዬ በሜልበርን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ኃላፊ እናመሰግናለን። መጪው ጊዜም መልካም እንዲሆንለትና ለትንሣኤ በዓልም እንዲያበቃዎት እንመኛለን። እግዚአብሔር ስጥል እናመሰግናለን። እኔም አመሰግናለሁ ማለታ ኤስ ቢ ኤስ ሬዲዮ አውስትራሊያ በጣም በሌላም አለም የሚደመጥ ሬዲዮ ነው። ስለጋበዝሽኝ ይህንንም ሀሳብ ትንሽ እድል ስለሰጠሽኝ በጣም አመሰግናለሁ። ለአንቺም መልካም የትንሳኤ በዓል ቤተሰብሽን፣ ሁሉ ይህንን ፕሮግራም ለሚሰሙ ሁሉንም እግዚአብሔር አምላክ ሰናይ ጊዜ መልካም ጊዜ እንዲሆንልን የእርሱ ቅዱስ ፈቃድ ይሆናል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።